ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም ጀመረ። እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። ዛሬ ቃለ መሐላ የፈጸሙት የኢትዮጵያው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በጠቅላይ ሚኒስትሩ አባባል ጥሩጥሩ አጋጣሚዎች ያመለጡ ይመስላል። አሁንስ ያለው ሁኔታ ለመለወጥ ይህን አጋጣሚ እንጠቀምበት ይሆን የሚል የብዙ አድማጮች ጥያቄ ይኸው ነው። ከዚህ አኳያ እጅግ በርካታ አስተያየቶች እየተሰሙ ናቸው። አዲስ አበባ የሚገኘው የአሜሪካ ኤምባሲን በዶክተር አብይ አህመድ ጠቅላይ ሚኒስትርነት ምርጫ ደስታውን ገልጿል። የኤምባሲው ቃል አቀባይ ማምሻውን ከቪኦኤ ጋር ተነጋግረዋል። የአስቸኳይ ጊዜ አዋጁ መደንገግ ላይ ያለንን ተቃውሞ ቀደም ሲል ግልጽ አድርገናል ስለሆነም አዋጁ በተቻለ ፍጥነት እንዲነሳ የምንፈልግ መሆናችን ግልጽ ነው ቀደም ሲል እንዳልነው ይህን ዝርዝር በዜና ውስጥ አካተናል ለምሽቱ ዋና ዋና የዓለም ዜና ደግሞ ሰሎሞን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሕገወጥ ባሉት ፍልሰት ላይ የጀመሩትን የትዊተር ዘመቻ ለሁለተኛ ቀን ዛሬ ማጠናክረው ቀጥለዋል። የዩናይትድ ስቴትስና የቻይና የንግድ ጦርነት የተጀመረ ይመስላል። ቻይና 25 ከመቶ ታሪፍ ጨምራለች። ከሶሪያ ዋና ከተማ ደማስቆ ጠጋ ብላ ከምትገኝ ከተማ ሰላማዊ ሰዎች እየወጡ ነው። የዛሬ ሰኞ መደበኛ አመሰግናለሁ ሰሎሞን። የዛሬ ሰኞ መደበኛ ፕሮግራሞቻችንን በወቅታዊ ቅንብሮች መካተታቸው ወይም መተካታቸውን ስንገልጽ ለአድማጮቻችን በተለይ የተጠብቋቸውን ለነበሩ አድማጮች ከይቅርታ ጋር ነው። መጋቢት 24 2010 ዓ ም ነው ዛሬ። ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልኝ አዲሱ አበበነን። አሁን ወደ ዓለም ዜና ንባብ እናልፋለን። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዶክተር አብይ አህመድን ጠቅላይ ሚኒስትር አድርጎ ሰይሟል። ፓርላማው የገዢው ግንባር ኢህአደግን ሊቀመንበር የዶክተር አብይ አህመድን ጠቅላይ ሚኒስትርነት ያጸደቀው ዛሬ ባካሄደው ልዩ ስብሰባ ነው። ይህ የሥልጣን ሽግግር አዲስ ምዕራፍ የሚጀመርበት ነው ያሉት አዲሱ ጠቅላይ ሚኒስትር አጋጣሚውን ልንጠቀምበት ይገባል ሲሉም አሳስበዋል። ወቅታዊውን ሁኔታ በተመለከተም በተለያየ ጊዜ መሥዋዕትነት የከፈሉ የመብቶች ተሟጋቾች ፖለቲከኞችና ታዳጊዎች ለተፈጸሙባቸው ግድያዎች ይቅርታ ጠይቀዋል። ከሀገር ውጭ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ ባስተላለፉት መልእክትም በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋግር ሲሉ ጥሪ አቅርበዋል። የአዲሱ ጠቅላይ ሚኒስትር ንግግር ዘመናዊ የዲስኩር መስፈርቶችን ያሟላ የጋባዥነትና የአስታራቂነት መንፈስ ያለው ነው ሲሉ ሪፖርተሮቻችን ያነጋገሯቸው እንደራሲዎች፣ ምሁራንና ሌሎችም አስተያየት ሰጪዎች ተናግረዋል። በአብይ ርዕስ ዝርዝር ዘገባ ይዘናል። የኢትዮጵያ ፓርላማ የዶክተር አብይ አህመድን የጠቅላይ ሚኒስትርነት ሹመት የማጽደቁን ዜና በደስታ መቀበሉን ቀደም ሲል እንደገለጸው ነው በኢትዮጵያ የዩናይትድ ስቴትስ ኤምባሲ አስታውቋል። የኢትዮጵያ መንግሥት ለሚወስዳቸው አፋጣኝ የለውጥ እርምጃዎች ድጋፍ ለመስጠት ዝግጁ መሆኑንና የአስቸኳይ ጊዜ አዋጁን መነሳትን በጉጉት እየጠበቀ መሆኑን ኤምባሲው አመልክቷል። ዝርዝሩን ከቆንጅታዬ በዛሬው ዕለት የኢትዮጵያ ፓርላማ የዶክተር አብይ አህመድን ጠቅላይ ሚኒስትርነት ማጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ ከአዲሱ ጠቅላይ ሚኒስትርና ከኢትዮጵያ መንግስት ጋር በጋራ ጥቅሞቻችን ላይ አብረን ለመስራት በጉጉት እንጠብቃለን ብለዋል። የኤምባሲውን ቃል አቀባይ ኒኮላስ ባርኔትን ማምሻውን በስልክ አግኝተናቸዋል። በመግለጫችን እንዳልነው የኢትዮጵያ ፓርላማ የዶክተር አብይን የጠቅላይ ሚኒስትርነት ሹመት ማጽደቁን በደስታ ተቀብለናል። በአዲሱ የሥራ ኃላፊነታቸው አብረናቸው ለመሥራት በጉጉት እንጠብቃለን። የኢትዮጵያ መንግሥትም የፖለቲካና የኢኮኖሚ ለውጦችን በአፋጣኝ ተግባራዊ እንዲያደርግ ድጋፍ ልንሰጥ ዝግጁ ሆነን እንጠባበቃለን። የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣናቸውን እንደሚለቁ ይፋ ባደረጉበት መግለጫቸው በአጽንኦት እንዳስቀመጡት የኢትዮጵያ ሕገ መንግስት በሚያዘው መሰረት ሰላማዊ የስልጣን ሽግግር መከናወኑን እናደንቃለን ሲሉም የአሜሪካ ኤምባሲው ቃል አቀባይ አክለዋል። የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ የአስቸኳይ ጊዜ አዋጁን መነሳት በጉጉት እንደሚጠብቅ አስታውቋል። Well, we've been very clear in our position about the state of emergency, so I briefly would like to see that happen as soon as possible. As you can see, there is a lot of pressure on the government to make sure that this doesn't happen again. So, the government is working hard to make sure that this ግልጽ ነው። በአፋጣኝ እንዲከናወኑ የሚፈለጉትን ተግባራዊ የለውጥ እርምጃዎች በተመለከተ እንዲያብራሩ የተጠየቁት ኒኮላስ ባርኔት የለውጥ እርምጃዎቹ ሂደት መመራት ያለበት በራሷ በሀገሪቱ እንደመሆኑ በቀጣይነት የሚመጡትን ሀሳቦች እየጠበቅን ነው ብለዋል። በህገወጥ ፍልሰት ላይ ለሁለተኛ ተከታታይ ቀን የትዊተር ዘመቻ እያደረጉ ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሀገራችን በፍልሰተኞቹ እየተሰረቀች ነው ሲሉ አማረሩ። ወደ 1100 የሚሆኑ ፍልሰተኞች ከማዕከላዊ አሜሪካ ድህነትና ሁከትን እየሸሹ ጥገኝነት ፍለጋ ወደ አገራችን ይጎርፋሉ ብለዋል። ሜክሲኮ ግዙፍ ቅፍለት ሲሉ የጠሩትን የፍልሰተኞች ጉዞ የማቆም ሙሉ ኃይል እንዳላት የጠቆሙት ሚስተር ትራምፕ አሁንም ሀገሪቱ ባላት የድንበር ህግ መሠረት ፍልሰቱን እንደምታስቆም ጠይቀዋል እንድታስቆም ጠይቀዋል። ከዩናይትድ ስቴትስ ወደ ቻይና በሚገቡ ምርቶችና ሸቀጦች ላይ ቤጂንግ እስከ ሀያ አምስት ከመቶ የሚደርስ ተጨማሪ ታሪፍ ደነገገች። የቻይና መንግሥት የወሰደው ውሳኔ እስከ ሦስት ቢሊዮን ዶላር የአሜሪካ ዶላር የሚገመት ተጨማሪ ታክስ ሲሆን፣ ታሪፉ የተጣለው በአሳማ ተዋጽኦች፣ በአትክልትና ሌሎችም ከተለያዩ ዩናይትድ ስቴትስ ከዩናይትድ ስቴትስ በሚወጡ ምርቶች ላይ መሆኑ ታውቋል። የቤጂንግ እርምጃ የተከተለው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ በተለያዩ ቻይና ሰራሽ የሆኑ ምርቶች የደነገጓቸውን ተጨማሪ ቀረጦች ውሳኔ ተከትሎ ነው። የዜናው ሰዓት አበቃ። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሰኞ መጋቢት 24 2010 ዝግጅቱን እስከ ምሽቱ አራት ሰዓት ይቀጥላል። አዲሱ አበበና እኔም ሶሎሞን አባተነን እያስተናገድናችሁ ያለነው ወደ ቀዳሚው አብይ ርዕስ ከማለፋችን በፊት ለክምሻ ጥቂት እናሰማ። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ የኃላፊነት ስሜት ልንጠቀምበት ይገባል። ሌላው ከጠቅላይ ሚኒስትር አብይ አህመድ የወሰድኑ ለቅምሻ የተሰማ ከንግግራቸው ማለት ነው የተወሰደ ነው። በአብይ ርዕስ እንመለስበታለን። ዶክተር አብይ ጊዜው የወለዳቸው ወይም ደግሞ መፍትሄ እንዲያመጡ ያስቀመጣቸው ባለው በኢህአደግ አገዛዝ ወይም ግንባር ምክንያት እንዳሁን ለኢትዮጵያ ሕዝብ መፍትሄ ያመጣሉ ብሎ በፍላጎት የተደረገ ሳይሆን የትግል ውጤት በመሆናቸው የኢትዮጵያ ሕዝብ የሚጠብቀውን አይነት ንግግር አድርገዋል ብዬ አምናለሁ። ሀገሪቷ በከፍተኛ ችግር ውስጥ ስላለች ያንን ችግር የሚረዳ ከዛ ችግር ውስጥ ደግሞ ለማውጣት የሚታትር አመራር ነው ሕዝቡ እየፈለገ ያለው። በዛ ነገር ስታየው ይህ ሰው ወጣት እንደመሆኑና የተናገራቸው ቃላቶች ፖለቲካ ችግሩን እየተረዱ ይመስለኛል። ሆኖም ግን ዛሬ የሰማነው ቃል ብቻ ነው። የተናገሯቸው ነገሮች ከንግግር አልፈው ወደ ተግባር እንዲተገበሩ ከሆነ ሀገሪቷን ከገደላ ፋፍ ለመመለስ ጠቃሚ ናቸው ብዬ ነው ማስበው። የቀደሙት የተቃዋሚው የኢትዮጵያ ህዝብ የጋራ ሸንጎ ፕሬዝዳንት ዶክተር ታዬ ዘለቀ ሲሆኑ እርሳቸውን ተከትሎ የሰማቸቸው ደግሞ በውጭ ሀገር የሚገኘው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሀመድ ናቸው። ብዙዎች የተለየ ትኩረት በተለየ ትኩረት የተከታተሉትን የአዲሱን ጠቅላይ ሚኒስትር ንግግር አስመልክቶ በተካሄደ ቃለ ምልልስ ከሰጧቸው አስተያየቶች የተቀነጨቡ ናቸው የሰማችኋቸው። በምሽቱ ይዘናቸዋል። አሁን አብይ ርዕስ። ዛሬ ልዩ ስብሰባ ያካሄደው የኢትዮጵያ ፓርላማ አዲሱን የኢህአደግ ሊቀመንበር ዶክተር አብይ አህመድን በጠቅላይ ሚኒስትርነት ሰይሟል። ይህ የሥልጣን ሽግግር አዲስ ምዕራፍ የሚጀመርበት መሆኑን የገለጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ልንጠቀምበት ይገባል ሲሉም አሳስበዋል። ወቅታዊውን ሁኔታም በተመለከተ በተለያየ ጊዜ መሥዋዕትነት ለከፈሉ የመብት ተከራካሪዎች፣ የፖለቲከኞችና ታዳጊዎች መሞት ይቅርታ ጠይቀዋል። ከአገር ውጭ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ባስተላለፉት መልእክትም በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ሲሉ ጥሪ አቅርበዋል። የአዲሱ ጠቅላይ ሚኒስትር ንግግር ዘመናዊ የንግግር መስፈርቶችን ያሟላ እንዲሁም የጋባዥነትና የአስታላቂነት ያለው ነው ሲሉ የፓርላማ አባላትና ምሁራን ሌሎች አስተያየቶችም ተናግረዋል። እስክንድር ፍሬው ሆነው የዘገበው ሽግግሩ ተከናውነዋል። ወጣቱ ዶክተር አብይ አህመድ በይፋ የኢትዮጵያ ጠቅላይ ሚኒስትር ሆነዋል። በትንሣኤ በዓል ዋዜማ ብቅ ያሉት መሪ ለአገሪቱ የዲሞክራሲ ሂደት ትንሣኤ፣ ለቀጠለው ፖለቲካዊ ችግርን መፍትሄ እንደሚያመጡ ተስፋ የጣሉ በርካቶች ናቸው። ዛሬ በፓርላማው ያደረጉት ንግግር ያገኘው ተቀባይነት፣ በአዳራሹም የፈጠረው ድባብ ደግሞ እንደ አንድ ማሳያ ይጠቀሳል። በኢህአዴግ መሪዎች ያልተለመደ የንግግር አቀራረብ ያሳዩት መሪ የሰጡት ተስፋ የገቡትም ቃል የበርካቶችን ጆሮ መያዝ የቻለ ይመስላል። የስልጣን ሽግግሩን ተከትሎ አዲስ ምዕራፍ እንዲጀመር ጥሪ አቅርበዋል። ዶክተር አብይ በዚህ የመጀመሪያ ንግግር በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው በመሆኑም በከፍተኛ የኃላፊነት ስሜት ልንጠቀምበት ይገባል። ገዢው ፓርቲ ኢህአዴግ ያሳካቸው በርካታ ድሎች እንዳሉ ሁሉ በዚያው መጠን በፍጥነት መቀረፍ ያለባቸው በርካታ ጉድለቶች እንዳሉ አዲሱ ጠቅላይ ሚኒስትር ተናግረዋል። ዋናው ቁም ነገርም አገራችንን ከፍ ወዳለ ምዕራፍ ማሸጋገርና አንድነቷን ጠብቃ የምትቆይበትን ሁኔታ በቀጣይነት እያረጋገጡ መሄድ ነው ብለዋል። የኢትዮጵያና የኢትዮጵያውያን አንድነትም እጅግ ጠንካራ መሆኑን በመጥቀስ ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና እየተዋሃደ ነው። ካራማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሐረሪው እና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ታሪክ ኢትዮጵያዊነትና የቀጠለ ጥንካሬው የጠቀሱት በተደጋጋሚ ነው። ንግግራቸውን እስከ ዛሬ በገዢ ፓርቲ መሪዎች ከተደረጉት ለየት ከሚያደርጉት ነጥቦች አንዱ ይኸው መሆኑን ባለሙያዎችና ሌሎች አስተያየት ሰጪዎች ይናገራሉ። በአዲስ አበባ ዩኒቨርሲቲው የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህርና የንግግር አጻጻፍ ባለሙያ የሆኑት ዶክተር ጌታቸው ድንቁ ከነዚህ አንዱ ናቸው። በጉድለትነት በብዛት ሌሎችም ሲጠቅሱት የነበረ ኢህአዴግም እንደዚሁ በግምገማው ያወጣው የዚህ የብሔር ማንነትና የአገራዊ ማንነት ሚዛን በቅጡ አልታየም እና የኢትዮጵያን አንድነት የሚያጎላው ነገር ጎድሏል የሚለው የብዙዎች ጥያቄ ነበረ። እና ይሄ ንግግር ከዛሬው ጀምሮ በንግግሩ ውስጥ ሳይቀር ኢትዮጵያዊነትን የማጉላትን ጅማሮ የጀመረ ይመስላል። ካልተሳሳትኩ፣ 28 ጊዜ በዚህ ንግግር ውስጥ 35 ደቂቃ ያክል ርዝመት ያለው ንግግር ነው። 28 ጊዜ ኢትዮጵያ በተለያዩ መልኩ ተጠቅሳለች። ከዚህ በፊት ይህች ሀገር የሚል የተለያየ ተዘዋዋሪ ብቻ የሆኑ አነጋገሮችን ተጠቅሞ ይገለጽ የነበረውን ነገር በቀጥታ ኢትዮጵያ፣ ኢትዮጵያዊነት፣ እናንተ ኢትዮጵያውያን እየተባለ በጣም የተደጋገመበት ስለሆነ በዚህ ንግግር ውስጥ ማየው ይሄንን የማጉላት ጅማሮ ነው። ይሄ ኢትዮጵያ የሚለውን ቃል በመጠቀም ብቻ የሚገለጥ አይደለም። ኢትዮጵያዊነትን ኢትዮጵያዊያኖችን እንደ ሰንሰለት አስረው የሚይዙ ነገሮችን በመጥቀስና እነሱን በማጉላት ምሳሌያዊ ነገሮችንም ያደረገ ንግግር ነው ለምሳሌ አማራው በካራማራ ትግራዩ በመተማ ኦሮሞ በአድዋ ተራሮች በርካታ ብሔር ብሔረሰቦች ደግሞ ተዘርዝሮ በባድመ ስለከፈሉት ዋጋ የተጠቀሰ ነገር አለ እና ይሄ ድንበር ተሻጋሪ የሆነ አስተሳሰብን እና አንድ ኢትዮጵያ ጥላ ስር ደግሞ ሊያስተሳስሩን የሚችሉትን ነገሮች ፈልጎ በማጉላት ሰውን ያንን ያለውን ነገር የመኮርኮር ስራ የሰራ ነው። እኔ ተሳክቶለታል ብዬ አስባለሁ በዛ አንጻር። ምክንያቱም ከንግግሩ በኋላ ያናገርኳቸው ሰዎች አንድ ሰው አንድ ጓደኛ የገለጠልኝ ለምሳሌ፣ ለመጀመሪያ ጊዜ በመሬ ንግግር ውስጥ አገሬን በጉልህ ተመልክቻለሁ ብሎኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን የመጡት አገሪቱ ባልተቋጩ ፖለቲካዊ ቀውሶች ውስጥ ባለችበት ወቅት ነው። አቶ ኃይለ ማርያም ወደ ጠቅላይ ሚኒስትርነት ሲመጡ በሀገሪቱ ያለው ፖለቲካዊ ችግር እንደዚህ እንዳሆኑ የጎላ አልነበረም። ያኔ አቶ ኃይለ ማርያም የሞሉት የተፈጠረ ክፍተት ነው ይላሉ ተንታኞች። ደግሞ ኢህአዴግ ውስጣዊ አንድነት ነበረው፣ የአራት ፓርቲዎች ግንባር መሆኑ እስኪዘነጋ ድረስ ከቀበሌ ሊቀመንበር እስከ ጠቅላይ ሚኒስትር በሚገባ የሚናበቡበት አንድነት። ዛሬ ሁኔታው ተቀይሯል። ይህ መሆን ከጀመረም ጥቂት ዓመታት ተቆጥረዋል። በዚያ ሂደት ውስጥም በርካታዎች ሕይወታቸውን አጥተዋል። ይህንን በጸጸት ጭምር ያስታወሱት አዲሱ ጠቅላይ ሚኒስትር ሊደገም እንደማይገባው ይቅርታ በመጠየቅ ጭምር ተናግረዋል። መስዋዕትነት ለከፈሉ የመብት ተከላካሪዎች፣ ፖለቲከኞች፣ በቅጡ ሳይቧርቁ ሕይወታቸውን ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበርና ሕገ መንግስታዊ ግዴታቸውን ለመወጣት ሲንቀሳቀሱ ሕይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መሥዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ሕዝባችንን እንደምንክስም ጭምር በዚሁ አጋጣሚ ቃል እገባለሁ። የፖለቲካ ምህዳሩን ለማስፋትና በአገር ውስጥ ተመዝግበው ለሚንቀሳቀሱ ፓርቲዎች ምቹ ሁኔታ ለመፍጠር እንደሚሰሩም ነው ጠቅላይ ሚኒስትሩ ያረጋገጡት። ክቡራን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም፣ አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሐዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ ብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የአዲሱ ጠቅላይ ሚኒስትር ንግግር ትኩረት ነበሩ። እውቀትና ልምዳችሁን ይዛችሁ መመለስ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን ያሉት በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው ድንቁ እንደሚሉት የጠቅላይ ሚኒስትሩ ንግግር ሌላ ጥንካሬ ሁሉንም ወገን ማካተቱ ነው። የተለያዩ ወገኖችን ማካተትን እንያያዝ፣ እንሳሳብ፣ ኑ አንድ እንሆን፣ በውጭ ሀገር ያላችሁ፣ በሀገር ውስጥ ያላችሁ የሚል ይሄ ጣት የመቀሰር ሳይሆን የጋባዥነት አይነት ንግግር ሆኖ ነው። አስታራቂነትን በምንወስድበት ጊዜ ለምሳሌ በእውነት በግልጽ ይቅርታ ተጠያይቀን የፍቅርና የእርቅ ዘመን ተብሎ ለብዙ ጊዜ አሁን እርቅ የሚለውን ቃል ሲደፈር አልሰማም ነበር። እኔ አገራዊ መግባባት ሊባል ይችላል ወይም እርቅ ለምን ያስፈልጋል ሲባል ሰምቼም አውቃለሁ። ዛሬ ግን የፍቅርና የእርቅ ዘመን ተብሏል እና ግልጽ በሆነ ሁላችን በሚገባን ቋንቋ የፖለቲካ ባል ሆነ ግን የሰው በሆነ ለእኛ ለልባችን ቅርብ በሆነ ቋንቋ የተገለጡበት ብዙ ነገሮች አሉ። የህዝብ ተወካዮች ምክር ቤት አባላትና ሌሎችም እንግዶች በጭብጨባና በተለየ ትኩረት ይህንን ንግግር ተከታትለዋል። ስሜታዊ እንዲሆኑ ያደረጋቸው አጋጣሚም ተፈጥሯል። ጠቅላይ ሚኒስትሩ በሕይወት ስለሌሉ እናታቸው ሲናገሩ እምባ ውጥተው ያለቀሱ የምክር ቤት አባላት ታይተዋል። ጠቅላይ ሚኒስትሩ ዛሬ በሕይወት ስለሌሉት እናታቸው እንዲህ ነበር ያሉት የሰባት ዓመት ልጅ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራይ በውስጤ የተከለች ያሳደገች፣ ለፍሬ አበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና ይጠይቃል። እናቴ ከሌሎች ቅን የዋህና ጎበዝ ኢትዮጵያውያን እንደ አንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ከአጠገቤ ባትኖርም ወዷ እናቴ ምስጋናዬ ከአጸደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገራ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መሥዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚች አገር ሕዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተክ የሚናችሁን ትወጡ አደራ በማለት ጭምር ነው። ሶስተኛ የሚስቶች ስኬት ሁለት ሶስት ነው። ሁለት ሲሆን አንዱ የራሳቸው ሌላው የባላቸው፣ ሶስት ሲሆን ደግሞ የልጆቻቸውም ይጨመርበታል። አንዳንዴ ድል ስኬታቸው ከዚህም ይሻገራል። የእናቴን ራእይ ተረክባ በብዙ የደገፈችኝና የእናቴ ምትክ የሆነችልኝ ውዷ ባለቤቴ ወይዘሮ ዝናሽ ታያቸው ከእነዚህ ሚስቶች ተርታ ትመደባለችና እጅግ አድርጌ ላመሰግናት እወዳለሁ። በዛሬው በዓለ ሲመት ላይ የተገኙ የፓርላማ አባላትና ሌሎች እንግዶችም የአዲሱ ጠቅላይ ሚኒስትር ንግግር በአቀራረቡ የተለየ አንኳር ጉዳዮችንም ያካተተ መሆኑን ተናግረዋል። ከጎንደር ከተማ እንደመጡ የተናገሩት ተመራጭ ሞሚና መሀመድ አንዷ ናቸው። ከእሳቸው ንግግር የበለጠ የነካኝ ነገር ምንድን ነው? በተለይ ለሴቶች የሰጡት ቦታ ነው። ከእናትነት ጀምሮ ከሚስትነት ባለፈም የኢትዮጵያ አጠቃላይ ሴቶች ትልቅ ሚና እንዳላቸውና ና የእነሱ ተሳትፎ ወሳኝ መሆኑን አስቀምጠዋል። የሰጡት ቤተሰባዊ ክብርና ሕዝባዊ ክብር ራሱ ይኸ ጥሩ ሞዴልነትና ያሳየኝ ጠቅላይ ሚኒስትሩን በማህበራዊ ግንኙነት ጭምር የምታውቃቸውና በማህበራዊ የመገናኛ ብዙሀን ሀሳቧን ስትገልጽ የቆየችው ከያኒት አስቴር በዳኔም አቀራረቡን ለየት ብሎ አግኝተዋለች። አብይ የዛሬ ንግግሩን የፖለቲካ አመራርም ወይ የሆነ ፓርቲ አባልም ሆኖ ሳይሆን ሰው ሆኖ ነው ያቀረበው። ይሄንን ሰውነታችንን ስለረሳ ነው ፖለቲካችን ከሰው የተራራቀው። መሪዎቻችን ከህዝብ ልብ የመራቅ አይነት ሁኔታ የነበረው አብይ ሰው ሆኖ ነው ንግግሩን ያቀረበው። ስለዚህ ሁል ጊዜ የሚረሳ ነገር መሰረታችን ነው። እናት የተመሰገነችበት ንግግር ለመጀመሪያ ጊዜ ነው። ባለቤቱ ያመሰገነበት ንግግር የሰማሁት ለመጀመሪያ ጊዜ ነው። ማንም ሰው የማህበረሰቡ ቢሆንም መጀመሪያ ግን የቤተሰቡ ነው፣ መነሻችን ነው። እኛ ዛሬ የደረስንበት ቦታ የሚያደርስን ይሄ በጣም ትልቅ ክብር የሚሰጠው ንግግር ነው። ስለዚህ የተናገረው ንግግር ውስጥ ጥበብ ነበረ፣ ፍቅር ነበረ፣ ተስፋ ነበረ፣ ጥንካሬ ነበረ የተበታተነን ነገር የሚሰፋ የሚያያይዝ ወደ አንድነት የሚያመጣ ነገር ነበረ። የኦሮሚያ እንባ ጠባቂ ቀሲስ በላይ መኮንንም በአዲሱ ጠቅላይ ሚኒስትር ሊመጡ ስለሚችሉ ለውጦች ተስፋቸው ከፍተኛ ነው። ከዛ ውስጥ ስሜትን ያልነካ አንድም የለም። ነገር ግን ለየት የሚለው ለውጭ ሀገር ኢትዮጵያውያን ሁሉ ጥሪ ማድረጋቸው። ከምንም በላይ አንዱ የበላይ አንዱ በታች የሌለን ኢትዮጵያ እንፈጥራለን። ወጣቶቹም ሴቶቹም የሚደሰቱ ይልቁንም ደግሞ የተለየ ሀሳብ ልዩ ሀሳብ ወይ ደግሞ ተቃዋሚ ምን ይበል ምን ይበል ከሩሊንግ ፓርቲ ውጪ ያሉትም ቢሆን ካሁን በኋላ የጠረጴዛ ዙራ እንጂ የዱላና የግድያ የሚቆምበት ቀን የተፈጠረበት ይመስለኛል። ካሁን በኋላ እንዲህ አይነት ጠቅላይ ሚኒስትር ከተናገረ ሰው ለምን ጫካ ይገባል? ለምንስ ውጭ ይኖራል? ከዚህ በኋላ የኢትዮጵያ ጸባይ ማረሚያ ቤቶች ባዶ ይሆናሉ። ምናልባት የሰረቀና ሴት የደፈረ ደረቅ ወንጀል የሰራ እንጂ እንዲህ አይነት በሀሳብ ልዩነት እስር የሚፈጸም ላይሆን ይችላል። ሪፖርት የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ደግሞ ከዛሬ ጀምሮ የቀድሞ ጠቅላይ ሚኒስትር የተባሉት የአቶ ሀይለማርያም ደሳለኝ ሚና መዘንጋት እንደሌለበት ተናግረዋል። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትር አብይ እንኳን ደስ ያላቸው ለማለት ፈልጋሉ። መልካም የስራ ዘመንም እንዲሆንላቸው እመኛለሁ። ንግግራቸው ብዙ ነገር የዳሰሰ ነው። ህዝቡ፣ ዲፕሎማቲክ ኮሚኒቲው፣ ጎረቤት ሀገራት፣ ወጣቱ፣ ሴቱ የነካካ ነው። በአጠቃላይ ሀገራችን መምረጥ ያለባት መንገድ በእሳቸው እይታ አስቀምጠዋል እና ከዚህ አኳያ እጅግ በጣም ጥሩ ንግግር ነው ብዬ ወስዳለሁ። በሌላ በኩል እኔ ግን ስለ እሳቸው ከሚናገር ስለ ጠቅላይ ሚኒስትር ሀይለማርያም ብናገር ተስ ይለኛል። ጠቅላይ ሚኒስትር አብይ እዚያ ደረጃ ሲደርሱ ደግሞ መመስከር ይቻላል። ክቡር ጠቅላይ ሚኒስትር ሀይለማርያም ኢትዮጵያን የተረከቡበት እጅግ በጣም ፈታኝ በሆነ ወቅት ነው። ብስለት በተሞላበት መንገድ የመሩት እና ከዚህ አኳያ እኔ አሁን በብዙ ደረጃ አውቃቸዋል አዎ ያለው በአፍሪካ የመሪዎች ጉባኤ ላይ እሳቸው መሪዎችን ስመሩ ወይ ፓርላማውን ስመራ በዚያ አውቃቸዋለሁ። ፌዴሬሽን ህዝብ ተወካዮች ምክር ቤት ውስጥ አውቃለሁ አባሉ በስፖርቱ ላይ ደግሞ እጅግ አውቃቸዋለሁ። በሁሉም ቦታ ጠቅላይ ሚኒስትር በአፍሪካ ደረጃ ሳክሰስፉል የነበሩ ከምንም በላይ ደግሞ ዜጎች እኛ በግል ጠይቀን ማናጣቸው፣ እንደ ተቋም ጠይቀን ማናጣቸው፣ ሁል የሚገኘው መሪ ናቸው እና ከዚህ አኳያ ለኢትዮጵያ ዛሬ የተፈጸመው ትልቁ ነገር ኢትዮጵያ እንግዲህ በአፍሪካ ደረጃ ምሳሌ ሆናለች። አብዛኛው የአፍሪካ መሪ እኮ ስልጣን ላለመልቀቅ ቀኑ ሲቃረብ ህገ መንግስት የሚቀይር ነው፣ ማራዘም የሚጠይቅ ነው። እሳቸው ግን እኔ ስልጣኑ አያስፈልገኝም ብለው ለሀገራችን፣ ለአፍሪካ፣ ለዓለም ተምሳሌት በሆነ መልኩ የለቀቁ ሰው ናቸው። ስለዚህ የዚህ አይነት መሪ እንደ አፍሪካም እንደ ሀገራችንም ሊሸለሙ ይገባል፣ ሊወደሱ ይገባል። ይህንን ነው መናገር የምፈልገው። የጠቅላይ ሚኒስትሩ ንግግር በቀጣይነት ወዴት እንደምንሄድ አሳይቶናል ያሉት ደግሞ ከአዲስ አበባ የተመረጡት የፓርላማ አባልና የህዝብ ግንኙነት ባለሙያ ወይዘሮ ዳግማዊት ሞገስ ናቸው። ያው ንግግሩ አጠቃላይ የተለያዩ ህብረተሰብ ክፍሎችን ጥያቄዎችን እንዴት መመለስ እንደሚቻል ያመላከተ፣ በቀጣይ እንደ ሀገርም በምን መንገድ እንደምንሄድ ፍንጭ የሰጠ ነው የሚል እምነት አለኝ። በኢትዮጵያ ፓርላማ የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ከንግግሩ አቀራረብ አንጻር በሌሎች ባልደረቦቻቸው የተገለጸውን እንደሚጋሩ ነው ያብራሩት። በይዘት ከፓርቲው መልእክቶች የወጣ አይደለም። ነገር ግን አቀራረቡ ሰውኛ ነው። እናቶችን፣ ወጣቶችን በደንብ እያንዳንዱ እንደ ራሱ አድርጎ እንዲወስድ የሚያደርግና በጣም ከተለመደው ወጣ ብሎ ግን ሁሉንም የኅብረተሰብ ክፍሎች የኔ ነው ብሎ ለመቀበል እንዲያስችለው አንዳንዶች እናቶች በተለይ ለእናቶች የተላለፈውን መልእክት በማዳመጥ እያለቀሱ የነበሩበት ሁኔታ ፓርላማ ውስጥም ሲያለቅሱ ነበረ። የተለያዩ የኅብረተሰብ ክፍሎች ውጭ ያሉትን ስንሰ ስን ሲጠይቁን ስንሰማቸው እጅግ በጣም የነካቸው ሁላችንንም ልብ የነካ ነው አንድ ያደረገ ንግግር ነው የሚል አስተያየት ነው ከሁሉም ያዳመጥኩት። በእኔም እምነት እንደዛ ያየሁት የጠቅላይ ሚኒስትር ዶክተር አብይ አህመድ በዓለ ሲመት አሁንም እንደቀጠለ ነው። በአሁኑ ሰዓትም በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው። የተቃዋሚ ፓርቲዎች መሪዎች የአዲሱን ጠቅላይ ሚኒስትር ንግግር አድንቀዋል። ይሁንና በአጽንኦት ሊነሱ ይገባቸው ነበረ ያሏቸው ነጥቦችም ሳይነሱ መቅረታቸውንም የጠቆሙ አሉ። ዋናው መፈተኛ ደግሞ ተግባር ነው ያሉም አሉ። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላቸውን ከፈጸሙ በኋላ ያደረጉትን ንግግር በሚገባ ተከታተያለሁ ያለው ያሉኝ የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው። በኢህአዴግ ታሪክ የኢትዮጵያን ሕዝብና ኢትዮጵያን በሚገባቸው ማዕረግ ጠርቶ የተደረገ በጣም ጥሩ የሚባል ንግግር ነው፣ ነበር ያሉት አቶ የሸዋስ ይሁንና ወደ ዝርዝር ጉዳዮች ሲገባ በድፍረትና ጠንከር ተደርጎ ሊነገሩ ይችሉ የነበሩ ጉዳዮች በዚያ መጠን አልተነገሩም ብለዋል። ለምሳሌ በዴሞክራሲያዊ ስርዓት ግንባታ ላይ ለምሳሌ የዴሞክራሲ ስርዓት ግንባታ ብለው የሄዱበት ነጥብ ላይ ተቋማት ሙሉ በሙሉ ባገዛዙ እጅ ናቸው። እነዚህ ተቋማት የትልቆች መኳገሮች። ዲሞክራሲ ያደገው ተቋማት ነጻ ስለሆኑ ነው። ምርጫ ቦርድ ነጻ አለመሆኑን ደፈር አድርገው መናገር ቢችሉ ከዚህ የበለጠ የህዝብ ጆሮ ያገኙ እንደነበር አስባለሁ። ፍርድ ቤትን ነክተውታል። ሚዲያው የገዢው ብቻ ፕሮፓጋንዳ ማስተላለፊያ መሆኑን ያውቁታል። እንግዲህ ከዚህ በላይ እስመራመድ ይችላሉ። ወይም እኔ ሲምፓታይዝ አደርጋለሁ ለእሳቸው። ስለዚህ ለምሳሌ የጠቀሱት የብሔራዊ መግባባት የእርቅና ብሔራዊ መግባባት ሊኖር የሚችለው እነዚህ ተቋማት ሪፎርም ሲደረጉ ነው። ጥሪ አቅርበዋለሁ። ተቃዋሚዎችም እሱን ስንጠራ ይዘን የምንቀርበው ነገር ተቋማት እስካሁን ሰው የሞተባቸው የቆሰለባቸው፣ ብዙ ትግል የተደረገባቸው እነዚህ የስልጣን መያዣ ሆነው የቆዩ ተቋማት በተለይ ሚዲያው በንጉሡም በደርግም በኢህአዴግም እንደዛው ነው። ፍርድ ቤትም ከነ መንግስቱ ንዋይ ፍርድ ጀምሮ ብዙ ነገሮችን ማየት ይቻላል። አሁንም እነ እስክንድር እስካሉበት ድረስ ያለው ፍርድ ቤቱ አገልጋይ ሆኖ ነው ጠቅሰውታል። እናመሰግናለን። ለዚህም መስዋዕትነት ለከፈሉትም በግልጽ ይቅርታ ጠይቀዋል። ጥሩ እርምጃ ነው ይሄም። ስለዚህ ተቋማትን ሪፎርም ማድረጉ ላይ መሀል ለመሀል ና ያለፉት እና እንግዲህ በተግባር ስንመጣ እኛም ይዘን ስንሄድ ነጥቦቹን ፍጥጥ ብለው የሚመጡት የተቋማት ነጻ ለመሆን ነው። የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴም የዶክተር አብይ ንግግር በእጅጉ እንዳስደሰታቸው ተናግረዋል። እሳቸውም ግን ጥርጣሬ እንዳላቸው አልሸሸጉም። ላለፉት ሦስት ዓመታት ያህል አገሪቱ የፖለቲካ አለመረጋጋት ስላጋጠማት ገዢው ፓርቲ መላ ሲፈልግ እንደነበረ ጠቁመው አዲሱ ጠቅላይ ሚኒስትር ሚን ተከትሎ በመሾማቸው ሁኔታውን ለመለወጥ ፍላጎት እንዳላቸው በንግግራቸው እንዳመለከቱ ያስታውሳሉ። በእሳቸው አመለካከት ግን ኢህአዴግ ዛሬ ኢትዮጵያ የገባችበትን ችግር ብቻውን ሊፈታው እንደማይችል ጠቅሰው ከተቃዋሚዎች ጋር ለመስራት ያቀረቡትን ጥሪ በአዎንታ የተቀበሉት ይመስላሉ። ዶክተር በዛብህ ደምሴ እንደሚታወቀው ሁሉ የመላው ኢትዮጵያ አንድነት ድርጅት ከዚህ በፊት በተደጋጋሚ በኢትዮጵያ ውስጥ የሚደርሱትን ችግሮች በማስመልከት ለመንግሥት ገንቢ የሆነ አስተያየት ሲያቀርብ ቆይቷል። ያም ሆኖ ግን ያ እኛ በቅንነት በበጎ አመለካከት የምናቀርበው ጥያቄ ተሰሚነት እስካሁን ሳያገኝ ቆይቷል ብዬ ገምታለሁ። ነገር ግን አሁን ዶክተር አብይ አዲስ አስተዳደር ሲመሰርቱ ከተቃዋሚው ጋር አብረው ለመስራት ኢትዮጵያን ለመገንባት የኢትዮጵያን አንድነት ለመጠበቅ መስራት ይኖርባቸዋል ብዬ ገምታለሁ። ምክንያቱም ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም። ኢህአዴግ ኢትዮጵያ እንዳለች እንድትቆይ የሚፈልግ ከሆነ ማለትም በዶክተር አብይ አመራር የሕዝቡንና የተቃዋሚውን ድምፅ ሰምቶ ያንን እነሱ የሚጠይቁትን ነገሮች በመተባበር በመነጋገር ጠረጴዛ ዙሪያ ተቀምጦ መፍትሄ ማግኘት ይኖርበታል ብዬ ገምታለሁ። ያስ ካለሆነ ግን የኢትዮጵያ ችግር ይቀጥላል እንጂ መፍትሄ ያገኛል ብዬ አልገምትም። የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በበኩላቸው የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በቋንቋውም ሆነ በይዘቱ የሚመሰገንና አዲስ ነው ቢሉም እስከ ዛሬ ከነበረው ተመክሮ አኳየ አሁንም ለማመን እንደሚቸገሩ ይናገራሉ። ዋናው ማጠንጠኛው ተግባር ብቻ እንደሆነም ዶክተር መረራ በአጽንኦት ተናግረዋል። ሁሉም ኢህአደግ አንድ ሺህ አንድ ጊዜ በላይ የኢትዮጵያ ሕዝቦች ተመሳሳይ ነገሮችን ከልክታን ገብተዋል። ስለዚህ ተግባር ፈተና ግን አንድ ሺህ አንድ ጊዜ ወድቀዋል። ስለዚህ ይህንን ለማለፍ የሚያስችል ዝግጅት ነው ያለው ወይስ? በጣም ያስቸግራል። ምክንያቱም ኢህአዴግ ዲሞክራሲያዊ ስርአትን እየገነባ እንደሆነ አለበት ንግግር ውስጥ እኛ ደግሞ ኢህአደግ ዲሞክራሲያዊ ስርአትም ሆነ ሀቀኛ ፌደራላዊ ስርአትን ለመፍጠር አልተሳካለትም ነው የምንለው። ለመሆኑ ለተቃዋሚዎች እንደውም ተቃዋሚዎች አይደለም ያሉት ስታቸው ተፎካካሪ ድርጅት ነው ያሉት ጥሪ አቅርበዋል። ይህን ጥሪ እንዴት ይመለከቱታል? የተለየ ነው አይደለም። ይሄም ቱዶም ሆነ በቱዶ ደረጃም ከዚህ በፊት ጥሪ አድርጎ መሰረታዊ በሆኑ ጉዳዮች ላይ እንነጋገር ብለን በይፋ መልስ ሰጥተናል። አሁን ጎር ለምሳሌ ከአራቱ መሪ ድርጅቶች ከሶስት ወር በፊት ይመስለኛል ተመሳሳይ ነገር ለአስራ ሰባት ቀናት ወይም ከዛ በላይ ተነጋግሮ ከሰማይ በታች ባሉት ጉዳዮች ላይ ተነጋግሮ ለኢትዮጵያ ሕዝብ አዲስ ነገር ይዘህ እንመጣለን ብሎ ነበር። ለምሳሌ ፖለቲካ እስረኞች እንዳሁም ተጨምሮ እየታሰሩ እንጂ የነበሩት ሙሉ በሙሉ አልተፈቱም። በሺዎች የሚቆጠሩ አሁንም እስር ቤት እየማቀቁ ነው። እንዲሁም ከዛ በኋላ አስቸኳይ ጊዜ አዋጅ መጥተዋል። ስለዚህ እንግዲህ የአስ ብዙ ጊዜ ቃልና ተግባር ላይ ችግር ስላለው። በቋንቋ ደረጃ ለውጥ አለ። በትክክል ተቀናቃኞች ድሮ ጸረ ሰላም ኃይሎች፣ ጸረ ህዝብ ኃይሎች፣ ጸረ ልማት ኃይሎች የሚባሉ ነገሮችን ዛሬ አለመጠቀሙ ጥሩ ነው። እኔ በበጎ ያለ ማለት ነው። ግን እኔ ዋና ጉዳይ ከገዳይ ሌሎች የሰጠሁት ዋና ጉዳይ ኢህአዴግ ሀገሪቷና ህዝቦቿን ለመታደግ ከሌሎች የሀገሪቱ ዲሞክራሲያዊ ኃይሎች ጋር ለመስራት ከራሱ ሳትን ውጭ ወጥቶ ለመነጋገር ሀቅ ለመደራደር የጋራ ሀገሪም በጋራ ለመገንባት ያኔ ተዘጋጅተዋል የሚለው ላይ አዲሱም መሪ ባደረገው ንግግር ማመኑ አስቸግሮኛል ማለት ነው። የሰው ልጅ ታሪኩን የሚሰራው እሱ ራሱ ነው። ይሁን እንጂ እንደፈለገውና እንደወደደው ታሪኩን ሊሰራ አይችልም። የቀደመው ታሪኩም ቢሆን እንደ ከባድ ሸክም በጽኑ ይጫነዋል። ይህን ሀቅ ብዙ የታሪክ ሊቃውንትና ፈላስፎች በተለያየ አባባል ገልጸውታል። የኢህአዴግና ዛሬ የሾማቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የወደፊትዋን ኢትዮጵያ ታሪክ እንዴት ባለ አቅጣጫ የወስዱት ይሆን ወደፊት የሚታይ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አሁንም በጠቅላይ ሚኒስትር ዶክተር አብይ አህመድ የጠቅላይ ሚኒስትርነት ስነ ስርዓት ላይ የተሰጡ አስተያየቶች ይቀጥላሉ። ዛሬ በህዝብ ተወካዮች ምክር ቤት በተካሄደው የስልጣን ርክክብ ሥነ ሥርዓት ላይ ዶክተር አብይ አህመድ ያደረጉት ንግግር ከተደመጠ በኋላ ሶስት በውጭ የሚኖሩ ምሁራን አስተያየቶቻቸውን አጋርተውናል። ይህኛውን ርዕስ ሶሎሞን ክፍሌ ነው የያዘው። የተከበራቸው አድማጮች የህዝብ ተወካዮች ምክር ቤት ዛሬ ዶክተር አብይ አህመድ አሊን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር አድርጎ መሰየሙን ከዜናና መጽሔት ዝግጅቶቻችን ሰምታችኋል። ጠቅላይ ሚኒስትር አህመድ ከሥልጣን ርክክቡ በኋላ ለመላው የኢትዮጵያ ሕዝብ ንግግር አሰምተዋል። ብዙዎች ንግግራቸውን ያደመጡ ሰዎች ከከዚህ ቀደምቱ ታላላቅ ንግግሮች ሁሉ የላቀ አሉ የተባሉ የሀገሪቱን ችግሮች የዳሰሰና የመፍትሔ ሐሳቦችንም ያካተተ ታሪካዊ ንግግር ሲሉ አወድሰውታል። ከሰሞኑ የተለያዩ ምሁራንን አስተያየት እየጠየቅን ለማቅረብ እንሞክራለን። ለዛሬ አንድ ሁለቱን ይዘናል። ሻለቅ የአህመድን ንግግር ተከታትሏል። እንዴት አገኙት? ሻለቃ ዳዊት፣ እንደተባለው ታሪካዊ ሊባል የሚችል ነው። የዶክተር አብይ ንግግር በንግግርነቱ በጣም ጥሩ ነው። በጣም መንፈስ አዳሽ ነው። በደንብ አዳምቸዋለሁ። ቆመናው በራሱ ያለው እምነት፣ ያረሳቸው ነጥቦች፣ የዳሰሳቸው ነጥቦች ሁሉም ያስደስታሉ፣ ያኮራሉ። የኢትዮጵያ ታሪክንና ሚና የተጫወቱትም በተለይ ደግሞ ከአጼ ምኒልክ ጀምሮ መሪዎቹን አንስቶ ታሪካችን በሚገባ በትክክለኛ ገጽታው አቅርቦታል። ይሄ ማናቸውም መሪ በኢትዮጵያ ውስጥ በቅርብ ያሉ መሪዎች ለማንሳት የሚጠየፉትን ነገር ነው ያነሳው። ይሄ በዚህም ኮርች ያለውኝ። ከሀገር ኃላፊነት ጋር አያይዞ የቤተሰቡን ጉዳይ ማንሳቱ ደግሞ ስብዕናውን እና ሰውነቱን በሚገባ አሳይቷል። በዚህም በጣም ስሜት ነክቶታል። ሆነውም ንግግር ነው ያደረገው ዛሬ። እኔ ብዙ የመንግስታት ለውጥ በአፍሪካ ውስጥ አይቻለሁኝ። የተሰየሙ ዕለት የተናገሩትንና ከዛ በኋላ ደግሞ በተግባር የሚያሳዩት በብዙ ጊዜ የተለያየ ሆኖ ይታያል። በዚህ ሁኔታ እንደማይሆን ተስፋ አለኝ። እንቅፋቶች ይኖሩታል። ይህንን እንቅፋቶች ስለምንገነዘብ እድል ልንሰጠው ይገባል። ቆራትነት ይጠይቃል፣ መስዋዕትነት ይጠይቃል። ለዚህ የተዘጋጀ ይመስላል። ግን ሁሉን ነገር በአንድ እለት በአንድ ጀንበር ጥልቀት ይፈጽማል ማለት ስለማይቻል መመልከት መመልከት ብቻ ሳይሆን ደግሞ ተጽዕኖ ማድረግ እና ተጠያቂ ማድረግ በጣም አስፈላጊ ነገር ነው። ያላነሳቸው ነጥቦች አሉ። ሰው የጠበቃቸው የጊዜ አበባ እስረኞቹን የመፍታት ጉዳይ በተለይ አላነሳም። ይሄንን ማንሳት የማይችልበት ምክንያቶች ይኖርቷል ብዬ አስባለሁ። ይሄንን ከካቢኔው ጋር ተነጋግሮ የሚጨርሰው እንጂ በራሱ ውሳኔ ቀርቦ የሚናገረው ስላልሆነ ይመስለኛል ያላነሳው። በኤርትራ ጉዳይ ላይ ተነስቷል፣ አዲስ ነገር አልታየም። ነገር ግን በጠቅላላው በአካባቢው ሰላም መኖር እንዳለበት ተገንዝቧል። ከዚ በፊትም የተነገረ ቢሆንም ምናልባት ዶክተር አብይ በተለየ መልኩ የተገነዘበውና በኤርትራና በኢትዮጵያ መካከል ሰላም ከሌለ በሁለቱም ሀገር ውስጥ ሰላም እንደማይኖር ተገንዝቧል። ይሄ ደግሞ በኢኮኖሚም፣ በፖለቲካም በብዙ አቅጣጫ በሁለቱም ሀገር ላይ ጉዳት ሊያደር ስለሚችል ይህን የተገነዘበ ይመስላል። ይህን አንስቷል። በጠቅላላው እኔ የተመለከትኩት የወሰድኩት በበጎነቱ ነው። ነገር ግን የኢትዮጵያ ሕዝብ ተጠያቂ አድርጎ በየጊዜው ድጋፍ መስጠትና በድጋፍ ብቻ ሳይሆን በመተቸትም ሆነ የሚጠብቀውን ነገር በጊዜው ባለመፈጸሙ ተጽዕኖ ማድረግ አለበት። ግን በበጎነቱ ነው መቀበል ያለብን። እድሉን መስጠት አለብን። አመሰግናለሁ። እኔም አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ ስለአስተያየቱ ወደ ዶክተር ጌታቸው በጋሻው ልለፍ። በቺካጎ ሃርፐር ኮሌጅ የኢኮኖሚ መምህር ናቸው። እርሳቸው ሙሉውን ንግግር አድምጠዋል። እስቲ በአጭሩ አጠቃለው ይግለጹልን ዶክተር ጌታቸው እርሶም። ይህን የዶክተር አብይ አህመድን ንግግር በመስማት የተሰማኝን ደስታ ለመግለጽ ቃላት ያጥሩኛል ለማለት እችላለሁ። ለረጅም ጊዜ ያልሰማሁት ንግግር ነው። በኢትዮጵያዊነቴ እንድኮራ ኢትዮጵያዊነት ከኢትዮጵያውን ውጪ ሊወጣ እንደማይችል ከመናገራቸውም አልፎ ያስገነዘቡበት ያረጋገጡበት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነው የምንሆነው ብሎ ያሉት ትልቅ አነጋገር ነው እና በአገራችን አሁን ተከስቶ ያለውን የፖለቲካ ችግር ለማስወገድ መሰረታዊ አድርጎ ያሉት ልዩነት ለእኛ ንብረታችን ነው በመደማመጥ ወደ አንድነት ሊወስደን ይችላል። ወደ አንድነት ስንል አንድ አይነትነት ማለት አይደለም። ዲቨርሲቲ ይሄ የዴሞክራሲ መብቶች መከበር፣ የሀሳቦች አለመታፈን እና በሀሳቦች በእምነት ምክንያት ሰዎች መታሰር መገደል እንደሌለባቸው አጥብቀው አበክረው የተናገሩት ነ ኢትዮጵያ የጋራ የሁላችንም እንጂ ከዚህ እዚህ ህዝባችን የማይወሰን የፈለገበት ቦታ ሄዶ ለመኖር ለመስራት የሚችል መሆኑን የተናገሩበት ዋና እምነታቸው መሆኑን የተነገሩበት እና ይህ ደግሞ በህግ የሚከበር ህግ ብቻ መኖር ሳይሆን ደግሞ ህጉ አፈጻጸሙ ፍትሀዊ እንዲሆን እና የዚህ የፍትህ የዴሞክራሲ መኖር በሙሉ ደግሞ በአገሪቱ ውስጥ ሰላም ሰላም መኖር እንዳለበት ለሰላም ደግሞ የህዝብ መከበር፣ የህዝብ መብቶች መከበር፣ የህዝብ ሁለንተናዊ ነጻነቱ መከበር እንደሆነ ያረጋገጡበት ነው። እንግዲህ በፖለቲካው ረገድ የተናገሩት ይህ ማለት አሁን ወንድሜ ሻለቃ ዳዊት ያነሱትን አንዳንድ ዝርዝር ነገሮችን ላይ ፖሊሲ አልተጠቆመም ያሉት በእነኚህ በውስጥ ታዋቂነታቸው የሚገለጹ ይመስለኛል። እኒህ ሰው በቀና ልብ በጥሩ መንፈስ የአገሪቱን የፖለቲካ፣ የኢኮኖሚ፣ ማህበራዊ ሁኔታዎችን ለመቀየር ለመምጣታቸው ይህ የዛሬው ንግግራቸው ብቻ ሳይሆን ከቅርብ ጊዜያት ወዲህ በተለይ ከአራት ወራት ወዲህ በኦህዴድ ውስጥ እያሉ ሲናገሯቸው፣ ሲሰሯቸው የነበሯቸው ነገሮች፣ በኢህአዴግ ውስጥ ሲጫወቱ የነበሩት ሚናዎቻቸው ሁሉ ይሄንን ይገልጻሉ። እኒህ ሰው በአሁኑ ጊዜ ኢትዮጵያ ውስጥ ያሉትን ዋና ዋና ችግሮች የመብት መጓደልን፣ የህዝብ መገደልን ይቅርታ ነው የጠየቁን። ለጠፋው የሰው ህይወት ሁሉ ኃላፊነት ተቀብለዋል። ይህ መሆን የሌለበት መሆኑና ጸጸታቸውን ተናግረዋል። በሳቸው አስተዳደር ስር ይሄ ሊደገም እንደማይችል ተስፋ የሚሰጥ ነው። እንግዲህ እነኚህ መልካም ሀሳቦቻቸውን በሙሉ ለመፈጸም ሌሎቹ ተባባሪ የኢህአዴግ አባላት ከእሳቸው ጋር እኩል ለመራመድ መቻል ይኖርባቸዋል። የህዝቡን የኢኮኖሚ ችግሮችን አንስቷል። የኢኮኖሚ እድገቶች አሉ ቢባሉ የሀብት አለመመጣጠን እና የስርጭቱ አለመተካከል ተናግረዋል። ያሉትን የአስተዳደር ጉድለቶች ከገለጹ በኋላ በጣም በጣም ብዙ ኢትዮጵያኖች በዓለም ተሰራጭተው ያሉ ይሄ የኢትዮጵያ ዲያስፖራ የሚባለው ለዛ ከፍተኛ ጥሪ እና ማረጋገያ ቃላቶችን ይህ ከአሁን በፊት የነበረው ጉድለት ከሀገራቸው ያስራቃቸው ሁኔታ ዛሬ በፍቅር እና በይቅርታ እንዲታደስ እና ወደ አገራቸው በመመለስ ለራሳቸውም ለአገራቸውም እድገት ወይም አስተዋጽኦ ለማድረግ እንዲችሉ ለሕዝባችንም በዘር ልዩነት ሳንገደብ ሰዎችን በማከፋፈል ሳይሆን በቀለማችን አምረን አብረን ኢትዮጵያን እንድናሳድግ እና መልካም ሀገር እንድናደርጋት ተናግረዋል። በህዝብ ላይ የተጫኑ ህጎችን ማንሳትን በሂደት መቼም በአንድ ጀንበር አይደለም እነኚህ ነገሮች የሚደረጉት ግን ጊዜያቸው ወስደው የሚደረጉ ይሆናሉ የሚል ተስፋ ሰነግ ነው ንግግራቸውን ያዳመጥኩት። አመሰግናለሁ ዶክተር ጌታቸው በጋሻው ለአስተያየቶ አመሰግናለሁ። ቀጣዩ ዶክተር ሐሰን ሁሴን የኦሮሞ ዴሞክራሲያዊ ግንባር የውጭ ጉዳይ ኃላፊ ናቸው። እርሳቸውም የዶክተር አብይን የሥልጣን ርክክብ ንግግር ሙሉን እንዳደመጡ አረጋግጠውልኛል። የበኩላቸውን አስተያየት ይዣለሁ። ከዚያ በፊት ግን ዶክተር ሐሰን ሁሴን ባለፈው ረቡዕ በፕሮግራማችን ቀርበው ስናስተዋውቃቸው ስለ ፈጸምነው ስህተት ይቅርታ ልጠይቃቸው ነው። ዶክተር መሐመድ ሐሰን ያልነው በዛን ጊዜ በስህተት ነበርና ይታረምልን። ዶክተር ሐሰን ሁሴን ይባላሉ። የይቅርታ አድርጉልን ጥያቄያችንን ተቀበሉ ወይ ዶክተር ሀሰን በሚገባ አመሰግናለሁ ወደ አስተያየቶ እንግባ መቀጠል ይችላሉ ዶክተር ሀሰን እኔ ግሩም አዳምጫዋለሁ ለውጥ ነው ካለፈው ስድስት ዓመት ከተገነዘብነው ለየት ያለ ነው የሚቀጥሉ፣ ከኢህአዴግ የሚቀጥሉ ፖሊሲዎች ይኖራሉ። ስለለውጥም ተናግረዋል። ያተኩረው በአንድነት ላይ ነው። አንዱ የኢትዮጵያ አደጋ የአንድነት ችግርና የመከፋፈል ችግር ስለሆነ እሱ ላይ በማስረገጥ ተናግረዋል። እሱ በጥሩ ጎኑ የሚታይ ነው። ብዙ ተስፋ የሚሰጡ ፍንጮችን ሰጥተዋል። የዲሞክራሲን አስፈላጊነት፣ የእርቅን አስፈላጊነት የህግ የበላይነት ሲባል መንግስት የሚፈልገውን እርምጃ ማስገደድ ሳይሆን ሰዎች፣ ህዝቦች በህግ ፊት እኩልነት እንዲኖራቸው ማድረጉ፣ መንግስት የህዝብ አገልጋይ መሆኑ ብዙ ብዙ ሊጠቀሱ የሚችሉ ነገሮች ተካተዋል። ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል ብዬ አስባለሁ። በጣም አመሰግናለሁ ዶክተር ሀሰን ሁሴን። አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ይህ የሰኞ ምሽት መጋቢት 24 2010 ዓ ም ምሽት ልዩ ስርጭታችን ይቀጥላል። ፌስቡካችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ይቅርታ። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ፌስቡክ አት ቪኦኤ አምሐሪክ ላይ ታገኙናላችሁ። ተከተሉን፣ አስተያየቶቻችሁን ስጡ፣ ተሳተፉ። ቀጣዩ ዘገባችን ወደ መቀሌ ይወስደናል። የኢህአደግ ሊቀመንበር ምርጫ ላይ ባለፈው ሳምንት በተካሄደው ስነ ስርዓት ላይ የመቀሌው ሪፖርተራችን አለም ፍስሐ ሁለት ሰዎችን አነጋግሮ ተከታዩን ዘገባ አልኳል። መጀመሪያ አስተያየቱ እንዲሰጥኝ የጠየቅኩት ጋዜጠኛ ነጋ ዘርኡ ነው። ነጋ ዘርኡ ከ20 ዓመታት በላይ በጋዜጠኝት የሰራ ሲሆን የሁለት መጽሐፍ ደራሲ ነው። ነጋ በማህበራዊ ሜዳ በንቃት ከሚሳተፉ ሰዎች አንድ ነው። ለነጋ ያቀረብኩት ጥያቄ ዶክተር አብይ አህመድ የኢህአዴግ ሊቀመንበር መሆን የጠበቅከው ነው ወይ ብዮ ሲመልስ እንዲህ ይላል። ምርጫው ያልጠበቁት ነገር ነው። እንደዚህ ይጠናቀቃል ብያል ከመ ብዙ ቀን ሲቆየው ተገማግመዋል ህወሀት እንደምታውቀው ትንሽ የተሻለ ግምገማ አድርጓል። እዚህ ቢያንስ ቢያንስ እዚህ በሚቀጥለው አመት ወደ ገዢ መደብነት ሊለወጡ ይችሉ የነበሩ አካሄዳቸው ይችሉ የነበሩ ሰዎችን ጥለዋል። ቆርጦ በመጣን በቆራጥነት የሄደበት ጉዞ አለ ያ የሄደበት ጉዞ በኢህዴንም፣ በብአዴንም፣ በኦህዴድም በደቡብ ህዝቦችም ድርጅቶች እንደዛ ተመሳሳይ ይካሄዳል። ወደ ገዢ መደብነት የወጡ አትሊስት ይቆራረጣሉ፣ ትንሽ ቅርንጫፎችን ይቆርጣሉ ብለን ገምተን ነበር። እነሱ ግን ይህን ሳያደርጉት ገብተዋል ማለት ነው። ከዛ በኋላ የገባንበት ደረጃ ደግሞ በኢትዮጵያ ውስጥ ብጥብጥ ተፈጥሮ በጣም ከፍተኛ የሰው እልቂት ተደርጎ የመጣን ሰዎች ነን። ከዛ ስትገባ ያላለቁ አጀንዳዎች አሉ። ወደ ስብሰባ ሲገባ ያላለቁ አጀንዳዎች ይዘው ነው የገቡት። ስለዚህ እነዛ ያላለቁ አጀንዳዎች ተጠያቂ ላለመሆን ተጠያቂ ላለመሆን እነሱ ተዳፍኖ እንዲሄድ በዛ ፈለጉ ማለት ነው አሁን ያልተጠበቀ እኔ አልሆንም፣ እኔ ኢህአዴግ ወታደር ኢህአዴግ በመደበኝ ነው የምመደብ እየተባለ የነበረው የኢህአዴግ አመራር አሁን እኔ ጠቅላይ ሚኒስትር እሆናለሁ እኔ ልሁን እኔ ልሁን እየተባለ ጠቅላይ ሚኒስትር የሚሆነው የኋላ የነበረ ወንጀልና ሌላ ድርጊት ለመሸፈን አይነት ነገር ወይ ሞት የመርት የሽረት ተደርጎ የተቆጠረበት ነገር ይታይኛል። ይሄው ነው እንግዲህ ያልጠበቁት ያል ይሄ ነው። በቃ ያልጠበቅ ነው ስኩ የመጣ ለምንድን ነው ያልጠበቀው? ግን ማንን ጠብቀህ ነበር? የጠበቁትማ፣ ኢህአዴግ አሁን የኢህአዴግ የድሮ አስራሩ አለ ብዬ አልገምትም። ትንሽ ትንሽ ህይወት ትንሽ ህይወት ካለችው እኔ ኢህአዴግ ወታደር ነኝ አይነት የሚል የተመደቡበት ቦታ መደባለሁ የሚል እና አይ ተገፍተው እንደዚህ ገፍተው የሚያደርጉት ሰው ማንኛውም ይሁን ማን እኔ ብሔረሰቡም ሃይማኖቱ ምንም እንትን አይለኝም። ግን እውቀቱ ትህትናው ክህለቱ ኢትዮጵያ ሕዝብ ያውቀዋል ወይ ሰውየው የሚለው በሰፊው የሚያውቀው መሆን ይገባዋል። ይሄ ነበር የጠበቁት። አሁን ግን በፖለቲካ ሂደት ውስጥ ያልነበረ ከየት መጣ ተብሎ የማይገመት አዲስ ነው የመጣው። በዚህ ወቅት ይህ አድርጓል ተብሎ ባልተገመተ ለጠቅላይ ሚኒስትር ሆናለሁ ብቻ ብሎ ለገመተ ሰው ሰጡት። ጠቅላይ ሚኒስትር ሆናለሁ ብቻ ብሎ እያለመ ለነበረው ሌላ ዓላማ ምናምን ምናምን፣ ምን ምንም የያዘው ዓላማ አላውቀው፣ ግን ጠቅላይ ሚኒስትር ለመሆን ጉጉት ከፍተኛ ጉጉት የነበረው ሰው ጠቅላይ ሚኒስትር አደረጉት። የተሸወዱ ይመስለኛል። ለራሳቸው እንኳ ነው ዶክተር አብይ በአብላጫ ድምፅ የድርጅቱ ሊቀመንበረ ነዋል ና ለወደፊቱ ከሱም የምጠብቀው ነገር ምንድን ነው? ዶክተር አብይ ጠቅላይ ሚኒስትር መሆኑ ካልቀረ ኢትዮጵያ ከደረሰችበት ደረጃ ከደረሰችበት ደረጃ ወደፊት የሚያስቀጥል ወደፊት ወይም ወደኋላ ያለሁ ወደኋላ እንትን እላለሁ የሚል ከሆነ በአንድ ብሔር እጫወታለሁ የሚል ከሆነ ይሄ አይሆንም። ኢትዮጵያ ብዙ ብሔር ብሔረሰቦች እንዳሏት ብዙ ሃይማኖች እንዳሏት አውቆ እና በደንብ ተረድቶ ለወደፊት ወደፊት በሰላም በልማት አቅጣጫ ይመራና ኢህአዴግ እስከመረጠው ጊዜ ድረስ ቆይቶ ለሌላ ላይ ያስረክብ። አመሰግናለሁ። እሺ፣ መጀመሪያ ሙሉ ስምህንና ስራን ስሜን ሀብተ ንጉስ እባላለሁ። በአድግራት ዩኒቨርሲቲ የልሳነ ግዕዝና ትግርኛ መምህር ነኝ። አሁን ደግሞ በመቀሌ ዩኒቨርሲቲ በሊትሬቸር ኤንድ ካልቸር ስታዲ የድህረ ምረቃ ተማሪ ነኝ። እሺ ሀብተ ንጉስ እንደሚታወቀው ባለፈው መጋቢት አስራ ስምንት ቀን ሁለት ሺህ አስር ዓመተ ምህረት የተጠናቀቀው የኢህአዴግ ምክር ቤት ስብሰባ የመጨረሻው ሰዓት ዶክተር አብይን የድርጅቱ ሊቀመንበር አድርጎ መርጠዋል። የጠበቀው ነው ወይ? እኔን ይህን ዶክተር አብይ መንግስት ሆኖ ይመጣል ብዬ አልጠበቅኩም። ስለዚህ ምንድን ነው ዶክተር አብይ ከዚህ በፊት በሚደረጉ ስብሰባዎች፣ በሚደረጉ ስራዎች፣ በሚደረጉ አንድ አንድ ሁኔታዎች ምንም አልታየኝም። ምክንያቱም ባለፈው በአንድ ብሄር ያነጣጠረ ጥላቻ፣ አንድ ብሄር ታች አርገህ ማየት፣ አንድ ብሄር ያለውን ሀፍቱ መንጠቅ፣ እስከ ህይወቱን ድረስ መንጠቅ የደረሰበት ሁኔታ ነበረ በዛን ጊዜ። ሌሎቹ በስልጣን ያሉ ሰዎችም ይህን ነገር እንዳይደረግ ይኮንኑ ነበር። ዶክተር አብይ በእነዚህ ጉዳዮችም አላየሁም። ለዚህ ነው ያልጠበቁት። ማንን ጠብቀህ ነበር? ለምን የጠበቁት? ሸፈራው ሽጉጥ። ምክንያቱም ያን የነበረው ጥላቻ፣ በተለይም በትግራይ ያነጣጠረ የነበረው የብሔር ተኝነት ስራ፣ እነኒህን ይኮንኑ ነበር። ምክንያቱም ኢትዮጵያ የብሄር ብሄረሰቦች አስተዋጽኦ መሆኗን የኢትዮጵያ እድገት ሊረጋገጥ የሚችለው ብሔሮችን ተሰባስቦ አንድ ሆኖ ነው። ወደ ላቀ ደረጃ ሲደርስ ነው አንድ ሀገር አደገች የሚባለው። ስለዚህ የህዝበ ትግራይ መስዋዕት ተሰዋ እንጂ ተሰውቼ አለሁ ብሎ የወሰደውን የዚችን ሀገር ሀብት ለብቻውን የለም። ስለዚህ የዚህ መስዋዕትነቱን ለምን አሁንም መስዋዕት እየከፈለ እየሄደ ያለው በምን ምክንያት ነው? በአንድ ብሔር የተነጣጠረ ጥላቻ ያለው እያለ ያወሳ ነበር። ስለዚህ ብሔር ብሔረሰቦችም አንድ ሆነው እንዲቀጥሉ ኢትዮጵያ እንደነበረችበት እንድትቀጥል ይሰብክ ነበር። ለዛ ነው የጠበቁት። ዶክተር አብይ ግን ለወደፊቱ ማለት አብላጫ ድምፅ ድርጅቱ ሊቀመንበር ነዋል ና ምንድን ነው የሚጠበቀው ከዶክተር አብይ ከዶክተር አብይ ይህን በብሔርተኝነት ያነጣጠረ ጥላቻ እንዲቀር እንደ ባለፈው ኢትዮጵያ አሁንም ወደ ላቀ ደረጃ እንድትደርስ ብሔር ብሔረ ሰቦች አንድ ሆነው እንዲቀጥሉ መስራት አለበት የሚል ሀሳብ አለኝ። ወንበሩ መረከብ ሳይሆን የህዝብን ሀሳብ መረከብ ነው ዋናው ጉዳዩ። ምክንያቱም ህዝብ ነው የሸመው። ለህዝብ ካልሰራ ደግሞ ኔገም ህዝብም በላዩ እንደሚወጣ እርግጠኛ ነኝ። ምክንያቱም አሁንም ህዝብን እኛን ማግኘት ያለብን ነገር አላገኘንም። በተለይም ወጣቱ ስራ አጥ የሆነ ነው። ስለዚህ ስራ አጥ ከሆነ ደግሞ ምን ሰርቶ ምን ልብላ። የዚህ ነው ዋናው ግ አሁኑም ትልቅ ኃላፊነት ነው የተሸከመው ዶክተር አብይ ያን የትልቅ ኃላፊነት ምንድን ነው ኢትዮጵያ እንደነበረችበት እንድትቀጥል፣ እንደነበረችበት እንድትቀጥል ደግሞ የህዝቡና የወጣቱን አስተሳሰብ የወጣቱም የሚፈልገው ነገር ህዝቡም የሚፈልገው ነገር ማድረግ ነው። በወንበር ብቻህን ቁጭ ብለው ሳይሆን ህዝቡን እያዳመጥ ከህዝቡን እያዋል ከህዝቡን እያደርግ የሚሰራ ስራ ነው። ይህን ጠብቃለሁ እኔ ከዶክተር አብይ አመሰግናለሁ። አመሰግናለሁ። አሉላ ከበደ ደግሞ በአገሪቱ የፖለቲካ እንቅስቃሴ ተሳታፊ ከሆኑ በውጭ ሀገር ከሚገኙ ወገኖች ሁለቱን አነጋግሯል። አመሰግናለሁ አቶ አሉላ እና ቮይስ ኦፍ አሜሪካን። ስሜ ታዬ ዘገዬ ይባላል። የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሊቀመንበር ነኝ። በአሁኑ ሰዓት ጃዋር ማህመድ እባላለሁ። ምኖረ ሚኒሶታ ነው። የኦሮሚያ ሚዲያ ኔትወርክ ኤግዚኪቲቭ ዳይሬክተር ነኝ። መልካም አመሰግናለሁ። ለቱ እንግዶቼ እንግዶች የአርባ አንድ አመቱ ዶክተር አብይ አህመድ በዛሬው ዕለት በፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ዳንኤል መላኩ አስፈጻሚነት ቃለ መሀላ ፈጽመው የአገሪቱ ጠቅላይ ሚኒስትር ሆነዋል። ይህንንም ተከትሎ ዶክተር አብይ በርካታ አበይት ርዕሶችን የተመለከቱበት ከሰላሳ አምስት ደቂቃዎች በላይ እየዘለቀ አገር የመምራቱን ኃላፊነት የተረከቡበትን ንግግር አሰምተዋል። ይሄ ምናልባትም የተለመደ የዘወትር ክስተት አይደለምና የብዙዎችን ትኩረት የሚስብ ሁኔታ የተፈጠረበት ነው። በርካታ ርዕሶችን ዳሰዋል። ምናልባትም ለእናንተ ልቦና ቀረብ ያሉ የፖለቲካውንና ወቅታዊ የአገሪቱን ሁኔታ የሚመለከቱ ጉዳዮች በንግግራቸው ውስጥ ተሰምተዋል። እስኪ ከጠቅላላው ስሜት እንነሳ። እንደ ቆማችሁለት የፖለቲካ ሀሳብና እንደምትወክሏቸው ድምፆች፣ እስኪ በጠቅላላ ግምገማችሁ እንደርደር፣ እንዴት አገኛችሁት ይህን ቃለ መሀል ላይ ፈጽመው ኃላፊነቱን የተቀበሉበትን ንግግራቸውን? አቶ ጀዋር ከእርስዎ ልጀምር። አጠቃላይ ንግግሩ አሁን ያለውን ሁኔታ ያንጸባረቀ ይመስለኝ፣ በአብዛኛው ሕዝብ ተቀባይነት ያገኘ ነው ይመስለኝ። ምክንያቱም ሀገሪቷ በከፍተኛ ችግር ውስጥ ስላለች ያንን ችግር የሚረዳ ከዛ ችግር ውስጥ ደግሞ ለማውጣት የሚታትር አመራር ነው ሕዝቡ እየፈለገ ያለው። በዛ ነገር ስታየው አብይ የተናገራቸው ነገሮች ለሕዝቡ ተስፋ የሚሰጡ ከችግር እንወጣ ይሆናል። ይህ ሰው ወጣት እንደመሆኑና የተናገራቸው ቃላቶችም የፖለቲካ ችግሩን የተረዱ ለውጥ ለማምጣትም ተስፋ የሰነቁ ናቸው ብሎ ለመቀበል የሚያስችሉ ይመስለኛል። ሆኖም ግን ዛሬ የሰማነው ለብቻ ነው። በተጨባጭና በተግባር ስናይ እዚህ ዛሬ ቃል የገቧቸው ፖለቲካ ምህዳሩን ለማስፋት ችግርን ለመፍታት ከፖለቲካ አመራሮች ከተቃዋሚ ጋር ተቀራርቦ ለመስራት እና ሌሎች ያሏቸው እንዲሁም ከኤርትራ ጋር ራሱ እርቅ ለማውረድ የተናገሯቸውን ነገሮች ከቃል እና ከንግግር አልፈው ወደ ተግባር የሚተገበሩ ከሆነ ሀገሪቷን ከገደል አፋፍ ለመመለስ ጠቃሚ ናቸው ብዬ ነው የማስበው። መልካም፣ በንግግራቸው የተነሱትን አንኳር አንኳር ጭብጦችን እናነሳለን። አቶ ጀዋር ከቅርታ ጋር ጠይቃለሁ። ከዛሬ ጀምሮ ጠቅላይ ሚኒስትር ናቸው እና አንቱ እያሉ እንዲያደርጉልኝ ጠይቃለሁ። ዶክተር ታዬ ወደ እርስዎ ልሻገር። እርስዎም እንደ አቶ ጀዋር ሁሉ የንግግራቸውን መንፈስ ጠቅላላ ስሜት እንዴት አገኙት? እንዴት ተቀበሉት? አመሰግናለሁ ለጥያቄው። ዶክተር አብይ ጊዜው የወለዳቸው ወይም ደግሞ መፍትሄ እንዲያመጡ ያስቀመጣቸው ባለው በኢህአደግ አገዛዝ ምክንያት እንዳሁን ለኢትዮጵያ ሕዝብ መፍትሄ ያመጣሉ ብሎ በፍላጎት የተደረገ ሳይሆን የትግል ውጤት በመሆናቸው የኢትዮጵያ ሕዝብ የሚጠብቀውን አይነት ንግግር አድርገዋል ብዬ አምናለሁ። እንደ አሰባሳቢ እጅ ዘርግቶ ሌሎችንም ዜጎችን በሙሉ ሀገራችንን ለመገንባት ድርሻ አለን ሁላችንም እና ተሳታፊ መሆን ይገባናል የሚለውን ዘንባባ ያቀረቡ ይመስለኛል። በንግግራቸው ውስጥ ብዙ ተስፋ ሰጪ ጉዳዮችንም ተመልክቻ ያለው መብቶች መከበር አለባቸው የሚባለውን ሀሳብ በነጻነት መገለጽ እንዳለበት ጠቁመዋል የህግ የበላይነት የለም መብት አልተከበረም ነው የኢትዮጵያ ህዝብና መብት ይከበር ነበር ሲል የነበረው ይህንን አንጸባርቀዋል በንግግራቸው ሌላው እንግዲህ ባልተለመደ መልኩ እስከዛሬ ድረስ በኢህአዴግ ውስጥ ሰምተን የማናውቀው ሊቅርታ ጠይቀዋል ጠባሳ የተፈጠረ ለእናቶች፣ የሰብአዊ መብት ተከራካሪዎች፣ ፖለቲከኞች በሀገራችን ስለፈጠረ ለመጣው ችግር ለተደረሰው ጥፋት ኃላፊነቱን በመውሰድ ይቅርታ ጠይቀዋል። ይሄ ያልተለመደ መሆኑ ጥሩ ነገር ነው ብዬ ወስደዋለሁ። መልካም እለቱ ለሀገራችን ታሪካዊ ቀን ነው ይላሉ ራሳቸው። በታሪክ አጋጣሚ አዲስ የፖለቲካ ምዕራፍ የመጀመር ዕድሎችን አግኝተን ብዙዎቹን በወጉ እንድጠቀምባቸው አምልጠውናል ይላሉ። ያመለጠውን ያወቁ ሰው መሆናቸው ምናልባትም ድጋሜ እንዳያመልጥ የተሻለ ጥንቃቄ ለማድረግ የተዘጋጀ ይመስላሉ። ከስህተት ስለ መማር፣ ስለ አንድነትና ስለ ሀሳብ ልዩነቶች መኖር መልካምነት፣ ስለ መደማመጥ ያነሳሉ። የእኔ ሀሳብ ካላሸነፈ ሞቼ እገኛለሁ ማለት ግን አገርን ሊያቆም አይችልም፣ ቤተሰብንም ያፈርሳል። ይልቁንም ይላሉ። እስኪ አሁን አገሪቱ ካለችበት አጣብቂኝ አንጻር አቶ ጀዋር ምን ያህል ተስፋ ሰጥቶታል? የዶክተር አብይ ንግግር መጀመሪያ ቅድም ላልከው እኔ ብዙ ሰዎች አንተን ብለው ያበልክ ያደቁ የልማድ ነው፣ አንቱ የሚባል ነገር የለም፣ ለማቅላል አይደለም። በውስጥ እንግዲህ አንቱና አንተን እያቀያየር ተጠቀም እና ዶክተር አብይ ወደ አመራር የመጣው በኢህአዴግ ፍላጎት አይደለም፣ ህዝቡ ትግል ነው። በተለይ የኦሮሞ ወጣቶች ቄሮ ባደረገው ከፍተኛ ትግል ስርአቱ ራሱን ለማዳን ሲል በተወሰነ ደረጃ በወጣቱ ተሰሚነት ሊኖረው የሚችል የፖለቲካውን ትኩሳት ሊያቀዘቅዝላቸው የሚችልና ጊዜ ሊሰጣቸው የሚችል ሰው ስላስፈለጋቸው ነው ወደፊት ያመጡት። ስለዚህ በባልደረባ አሁን እንደተናገሩት ይህ ግለሰብ ወደፊት የመጣው በህዝቡ ትግል ነው፣ የህዝቡ ውጤት ነው፣ የህዝቡ አደራም አለበት። የህዝቡ አደራ አንድና በጣም ቀላል ይመስለኛል። ይሄም ከአምባገናዊ ስርዓት ወደ ዲሞክራሲያዊ ስርዓት ማሸጋገር ነው። በድህረ ኢህአዴግ ጊዜ ውስጥ ስላለን የኢህአዴግ ደግሞ አምባገናዊ ስርዓት ስለሆነ ከዚህ ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግር ድልድይ እንዲሆንለት ነው ህዝቡ የሚፈልገው። ይህንን አንተ እንዳልከው እሱ ጠዋት ሲናገረው እንደነበረው የተረዳው ይመስለኛል፣ ከተቃዋሚው ጋር ለመቀራረብ ፍትህ እንዲሰፍን፣ ዲሞክራሲ እንዲመጣ ማለት ነው። ዲሞክራሲ አለ አይደለም ብለው የተናገሩት ጠቅላይ ሚኒስትሩ፣ ዲሞክራሲ ወደፊት እንዲመጣ ተግተን እንሰራለን፣ የአንድ ሀሳብ በላይነት ብቻ ሳይሆን የሁሉም ሀሳብ የሚንሸራሸርበት ተቃዋሚ ሳይሆን ተፎካካሪ የምንሆንበት የሚል መሳጭ አይነት ንግግሮችን ሲናገሩ ስለሰማሁ ይህንን ኃላፊነት በደንብ የተረዱት ይመስለኛል። ይሄ ውይይት በነገውም ምሽት ይቀጥላል። እናመሰግናለን ተሳታፊዎቻችን የሰኞ መጋቢት 24 2010 ዓ ም ልዩ ስርጭት ወደ መጠናቀቁ ነው። የነገም ሌሎች አስተያየቶች ይኖሩናል። እስካሁን አብራችሁ ስለቆያችሁ እናመሰግናለን። አዲሱ አበበና ሰሎሞን አባተንን የትግርኛ ዝግጅት ይቀጥላል። ጤና തേട്ടോ ആധാരം കുങ്കുന്ന ശുദ്ധം അത് പേർട്ടോട്ടോ സാധാരണം കുങ്കുന്ന ശുദ്ധം അതെ സ്ഥാപിക്കുന്ന തോട്ടം እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ካብ ሶኒ ክሳብ ዓርቢ ብ1925 ሜትር ባንድ ከምኡውን ካብ ሶኒ ክሳብ ሰንበት ከዓ ብናይልሳት ሓዊስ